የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በመግለጫው በአሁኑ ወቅት በኢትዮጵያ በርካታ አካባቢዎች ሰላም በመራቁ ሰላማዊ ዜጎች ወጥተው መግባትም ሆነ አምርቶ ለመለወጥ ብሎም ሕይወታቸውን ለማስቀጠል ፈታኝ ሁኔታ ውስጥ መሆናቸውን ያትታል። የመድረክ ዋና ጸሐፊ አቶ ደስታ ድንቃ በተለይም ለዶቼቬሌ በሰጡት ተጨማሪ ማብራሪያ መንግስት የዜጎችን ጸጥታ ለማስከበር እወስዳለሁ በሚላቸው እርምጃዎች ተጠያቂነትን የሚያሰፍን አካሄድ መከተል ያስፈልጋል ነው የሚሉት። በተለይ የመንግስት አካላትን ተጠያቂ በማይሆንበት መልኩ የሚወሰዱ እርምጃዎች ናቸው። በእኛ በኩል ህግን ለማስጠበቅ ወንጀልን ለመከላከል በመንግስት የሚወሰዱትን እርምጃዎች አንቃወምም። ነገር ግን የህግ የበላይነት በሚል ስብ የመንግስት አካላት የሚወስዷቸው እርምጃዎች ከዓለም አቀፍ ህግም ከህገ መንግስታችንም ከወንጀል መቅጫ ስነ ስርአት ህጋችንም የሚጣረሱ እና ዱ ፕሮሴስ ኦፍ ሎውን የማይከተሉ ናቸው። ሰላማዊ የሆኑ ጨዋ የሆኑ ዜጎቻችን እየተጎዱ ናቸው። ፀጥታን የማስከበርና ወንጀልን ከማከላከል ያለፈ ወንጀሎች በመንግስት የጸጥታ ኃይሎችም እየተሰሩ ናቸው እና በመንግስት በኩል ይሄ ትኩረት ሊያገኝ እና ልታሰብበት ይገባል ለማለት ነው። በሀገሪቱ ሁሉም አቅጣጫዎች ለሚከሰቱ ችግሮች መንስኤው የፖለቲካ ችግር ነው ያለው መድረክ መፍትሄውም በዚሁ ላይ መስራት ነው ብለዋል። ዋና ጸሐፊው አቶ ደስታም በተለይም በቅርብ ጊዜያት በኦሮሚያ መንግስት በታጣቂዎች ላይ እርምጃ ሲወስድ ለሰላማዊ ዜጎች የሚያደርገው ከለላ በቂ ያለመሆኑን አስረድተዋል። እና በኦሮሚያ ውስጥ እንግዲህ ከዚሁ ጋር በተያያዘ በኦሮሚያ ውስጥ እንደምንሰማው ለምሳሌ ከከረዩ አካባቢ ፋንታ ወረዳ ውስጥ የሆነው አባገዳዎች የተገደሉበት ሁኔታ አለ። በዚህ ሰሞን አቡና ግንደበረት የሆነውን እናስታውሳለን። አብዛኛው አብዛኛው የዛ አካባቢ ነዋሪ ወደ ጫካ ነው እየሸሹ ነገር ግን የጦርነት አካል ያልሆኑ በጦርነት ውስጥ ያልተሳተፉ ናቸው። እስከ አምስት የሆኑ ሴቶች ሁሉ ጫካ ውስጥ እንደወለዱ ነው የሰማነው። ከግጭቱ ጋር በተያያዘ እየታሰሩ እና በጣም እየተቸገሩ እንደሆነ ተጨባጭ መረጃዎች ከዛ አካባቢ እየደረሱ ናቸው። አረቱ የወለጋ ዞኖች፣ ጉጂ ዞን እና የሌሎች የሩቁን ትቴሩን ካለ እዚሁ ሸ አካባቢ ሰብአዊ ቀውስ ነው የተከሰተ ያለው። በተለይ አሁን የእርሻ ሰሞን ነው። ገበሬ በጣም በጣም በስቃይ ውስጥ ነው ያለው። ኢኖሴንት የሆኑ ዜጎቻችን ችግር ውስጥ ነው ያሉት እና በሚቀጥለው ደግሞ ምን እንደሚሆን ራሱ በጣም አሳሳቢ ነው። ኃላፊው አክለውም የኢትዮጵያ ሌላው ችግር ሆኖ ሰሞኑን ብቅ ያለው የሃይማኖት ግጭት የሚመስል አካሄድ በራሱ ፈተናውን እንደሚያከብድ አብራርተዋል። መፍትሄውም መንግስት ችግር በሚኖርበት ጊዜ ጸጥታን ከማስከበር ውጪ በሃይማኖት ጉዳይ ጣልቃ የአለመግባት መርህን በማክበር ችግሩ እልባት ሊያገኝ ይገባል ያሉት የሚገርመው ነገር ይሄ የሃይማኖት በኢትዮጵያ ውስጥ እንግዲህ መቻቻል ቢኖርም ውስጥ ውስጡ ግን ከታሪክ ጀምሮ የምናውቀው ነገር ነው። ይሄንን እንግዲህ የዜጎቻችን ጨዋ ከመሆን የተነሳ የመቻቻሉ ደግሞ ከመቃረኑ በልጦ አብሮ ለመኖር ተችሎ ነበር። እንግዲህ በዚህ ሰሞን በጎንደር ተጀመረ የተባለው ጋር ተያዘ ከሀያ በላይ ዜጎች እንደተሰዉ ተሰምተዋል። በእንቅርት ላይ ጆሮ ደግፍ እንደሚባለው አይነት ነው። መድረክ በመግለጫው በትግራይ እየተስተዋለ ያለው ሰብአዊ ቀውስ እና የእርዳታ ፍላጎት ምላሽ እንዲያገኝ በአጽንኦት ሊሰራበት ይገባልም ይላል። እንደ ሀገር ያለውን ችግር በዘለቄታው ለመፍታትም መንግስትን ጨምረው በመላው ሀገሪቱ ያሉ ተፋላሚ ኃይላት ከጦርነት ይልቅ የሰላም መፍትሄ መፈለግ አለባቸውም ብለዋል ዋና ጸሐፊው አቶ ደስታ ድንቃ። ዜጎቻችን በጣም ጭንቀት ውስጥ ናቸው፣ ችግር ውስጥ ናቸው። እያንዳንዳችን ቤት እየደረሰ ነው። ይሄ ችግር በኢኮኖሚው እየመጣባቸው ነው። የከተማ የኢኮኖሚ መመሰቃቀል የገጠሩን የኢኮኖሚ መመሰቃቀልን የሚያንጸባርቅ ነው። ስለዚህ ለዚህ ሁሉ መፍትሄ ደግሞ መጀመሪያ ተኩስ አቁም መደረግ አለበት ጦር መሳሪያ በሚፋለሙ ኃይላት መካከል መተማመን መኖሩ መረጋጋት ለማምጣትና ለሕዝቦችና ለሕዝቦች ለሀገራችን ይፎይታ ለመስጠት ቁርጠኛ መሆናቸውን የምናይበት መንገድ ነው። እዛ ላይ ደግሞ ቆመን ትክክለኛና አስተማማኝ የሆነ እርቅ ወርዶ መግባባት ላይ ተደርሶ ጠረጴዛ ዙሪያ ሆኖ ወደ መወያየት አገሬን ወደ መምራት አገሬን ወደ ማሻገር ይክዳል ማለት ነው። ዜጎቻችንም ከዚህ የባሰ ችግር ላይ ከመውደቃቸው በፊት ወደ እርቅና ወደ ድርድር እንድምጣ ይሄ ብቻ ነው ነው መፍትያችን። በታጣቂ ብዛት ብቻ አገርን መጠበቅ ስለማንችል ተኩስ አቁም አድርገን ወደ ብሔራዊ መግባባትና ምክክሩ እንምጣ የምለው መልእክታችን ነው። ከቀናት በፊት ከዶችቬሌ ጋር ቃለ መጠይቅ ያደረጉት የፌዴራል መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የፀጥታ ችግር ባለባቸው አካባቢዎች በሚወስዳቸው ወታደራዊ እርምጃዎች ንጹሀንን ያለየ አካሄድ ይከተላል በሚል በመንግስት ተቀናቃኞች የሚቀርበውን ነቀፋ አጣጥለው መንግስት ለሰላማዊ ዜጎች ከለላ እንደሚያደርግ መግለጻቸው አይዘነጋም። to duceveli Zazabaபா su yගේ tuneen ka sawaba.